የዲ ደብልዩ ዜና። በመጀመሪያም ዋና ዋና ዜና። በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ የሚንቀሳቀሱ ሁሉም ታጣቂ ቡድኖች በአፋጣኝ ግጭት እንዲያቆሙ የኬንያው ፕሬዚደንት ዊሊያም ሩቶ ጥሪ አቀረቡ። የሱዳን ጦር በሰሜናዊ ካርቱም የሚገኘውን ካፎሪ ወይም ባህር የተባለ ቁልፍ አካባቢ መልሶ መቆጣጠሩን አስታወቀ። በሰሜናዊ ማሊ በሀገሪቱ ጦርና የሩሲያው ቫግነር ቅጥረኛ ወታደሮች አጀብ በመጓዝ ላይ በነበረ የተሽከርካሪዎች ቅፍለት ላይ በተፈጸመ ጥቃት 32 ሰዎች መገደላቸውን ባለሥልጣናት ዛሬ ቅዳሜ ለፈረንሳይ ዜና አገልግሎት ተናገሩ። እስራኤል ፍልስጤማውያን እስረኞችን በዝግታ የመግደል ፖሊሲ እየተከተለች ነው በማለት ሐማስ ወነጀለ። ሐማስ ታጋቾች ለቀይ መስቀል ሲያስረክብ የነበረውን ሂደት የእስራኤል ፕሬዝደንትና ጠቅላይ ሚኒስትር ኮንነዋል። ዛሬ ቅዳሜ ሐማስ ሦስት ታጋቾችን፣ እስራኤል 183 ፍልስጤማውያንን በቀይ መስቀል በኩል ተለዋውጠዋል። ዜናው በዝርዝር በምስራቃዊ ዴሞክራቲክ ሪፐብሊክ ኮንጎ የሚንቀሳቀሱ ሁሉም ታጣቂ ቡድኖች በአፋጣኝ ግጭት እንዲያቆሙ የኬንያው ፕሬዚደንት ዊሊያም ሩቶ ጥሪ ያቀረቡ። ሩቶ ጥሪውን ያቀረቡት በታንዛኒያ የምስራቅ አፍሪካ ሀገሮች ማህበረሰብና የደቡባዊ አፍሪካ የልማት ማህበረሰብ መሪዎች በዴሞክራቲክ ሪፐብሊክ ኮንጎ ቀውስ ላይ በመከሩበት ጉባኤ ነው። የሁለቱ ክፍለ አህጉራዊ ድርጅቶች የጋራ ጉባኤ በምስራቃዊ ኮንጎ በተፈጠረው ቀውስ ምክንያት የተፈጸመው ግድያ፣ የተፈጠረው የሰብአዊ ቀውስ በተለይ ቶችና ልጆች የገጠማቸው ፈተና አሳሳቢ መሆኑን አስታውቋል። በኪንሻሳ በሚገኙ ኤምባሲዎች የዲፕሎማቲክ ተልዕኮዎችና ሰራተኞች ላይ የተፈጸሙ ጥቃቶችን ያወገዘው የጋራ ጉባኤው መግለጫ የዲሞክራቲክ ሪፐብሊክ ኮንጎ መንግስት ተገቢውን ጥበቃ እንዲያደርግ ጥሪ አቅርቧል። የጋራ ጉባኤው በሁለቱ ክፍላተ አህጉራዊ ድርጅቶች ውስጥ የሚገኙ ሀገራት የመከላከያ ኢታማጆር ሹሞች በአምስት ቀናት ውስጥ ተገናኝተው ያለ ቅድመ ሁኔታ ለአስቸኳይ የተኩስ አቁም ቴክኒካዊ አቅጣጫ እንዲያቀርቡ ወስኗል። የወቅቱ የምስራቅ አፍሪካ ማህበረሰብ ሊቀመንበር ዊልያም ሩቶ በጉባኤው ባሰሙት ንግግር ሁሉም ወገኖች ተኩስ እንዲያቆሙ ኤም 23 የተባለው ታጣቂ ቡድን የሚያደርገው እንቅስቃሴ እንዲገታና የዴሞክራቲክ ሪፐብሊክ ኮንጎ ጦር የበቀል እርምጃ ከመውሰድ እንዲቆጠብ ጥሪ አቅርበዋል። የሱዳን ጦር በሰሜናዊ ካርቱም የሚገኘውን ካፎሪ ወይም ባህሪ የተባለ ቁልፍ አካባቢ መልሶ መቆጣጠሩን አስታወቀ። አካባቢው ጦርነት ከተቀሰቀሰ ከሚያዝያ 2015 ጀምሮ በመሐመድ ሀምዳን ዳጋሎ በሚመራው የሱዳን ፈጥኖ ድራሽ ኃይል ቁጥጥር ስር እንደነበር የፈረንሳይ ዜና አገልግሎት ዘግቧል። የሱዳን ጦርና አጋሮቹ ካፎሪና ሌሎች በሻርቅ ኢል ኔል የሚገኙ አካባቢዎችን ከዳጋሎ አሸባሪ ሚሊሻዎች ቅሪት የማጽዳት ስራ ትላንት አርብ ማጠናቀቃቸውን የጦሩ ቃል አቀባይ ነቢል አብዱላህ ባወጡት መግለጫ አስታውቀዋል። ጦሩ ባለፉት ሳምንታት የፈጥኖ ድራሹ ኃይል ጠንካራ ይዞታ በሆነው ባህሪ እየገሰገሰ ታጣቂዎቹን ወደ ካርቱም ዳርቻዎች እየገፋ ነው። በዋና ከተማዋ ሀብታም ከሚባሉ ሰፈሮች አንዱ የሆነው ካፎሪ ለሱዳን ፈጥኖ ድራሽ ኃይል መሪዎች ቁልፍ መቀመጫ ሆኖ አገልግሏል። የመሐመድ ሐምዳን ዳጋሎ ወንድምና የሱዳን ፈጥኖ ድራሽ ኃይል ምክትል አዛዥ አብዱራሂም ዳጋሎ የመኖሪያ ቤት የሚገኘው ዚሁ አካባቢ እንደሆነ የፈረንሳይ ዜና አገልግሎት ዘግቧል። በሰሜናዊ ማሊ በሀገሪቱ ጦርና በሩሲያው ቫግነር ቅጥረኛ ወታደሮች አጀብ በመጓዝ ላይ በነበረ የተሽከርካሪዎች ቅፍለት ላይ በተፈጸመ ጥቃት 32 ሰዎች መገደላቸውን ባለስልጣናት ዛሬ ቅዳሜ ለፈረንሳይ ዜና አገልግሎት ተናገሩ። ሬውተር ሲያነጋግራቸው የአካባቢው ነዋሪዎችና አንድ ባለሥልጣን በበኩላቸው የተገደሉ ሰዎችን ቁጥር ከ50 በላይ አድርሰውታል። ጥቃቱ ትላንት አርብ የተፈጸመው በሰሜናዊ ማሊ በሚገኙት ጋኦ እና አንሶንጎ በተባሉ ከተሞች መካከል ነው። አካባቢው የትራንስፖርት አገልግሎት አቅራቢ ማህበር ባልደረባ ጥቃቱ የተፈጸመው በጂሃዲስቶች መሆኑን ከጥቃቱ ያመለጠ ሰው እንደገለጸ ተናግረዋል። የአካባቢው ባለስልጣን እንዳሉት በአስር ተሽከርካሪዎች የሚጓዙ የማሊ ወታደሮችና የቫግነር ቅጥረኞች 22 ሚኒባሶች፣ ስድስት አውቶቡሶችና ስምንት የጭነት መኪኖችን አጅበው በመጓዝ ላይ ነበሩ። ለጥቃቱ እስካሁን ድረስ ኃላፊነት የወሰደ ወገን የለም። ጥቃቱ የተፈጸመው ራሱን እስላማዊ መንግስት ብሎ ከሚጠራው አክራሪና ከአልቃይዳ የሚወግኑ ታጣቂዎች ከአስር ዓመታት በላይ የሚንቀሳቀሱበት አካባቢ ነው። በዚሁ አካባቢ ከዚህ ቀደም በርካታ ሰዎች የተገደሉባቸው ተደጋጋሚ ጥቃቶች ሲፈጸሙ ቆይተዋል። ይህ ዶይቸ ቬለ ነው። እስራኤል ፍልስጤማውያን እስረኞችን በዝግታ የመግደል ፖሊሲ እየተከተለች ነው በማለት ሐማስ ወነጀለ። ሐማስ ታጋቾች ለቀይ መስቀል ሲያስረክብ የነበረውን ሂደት የእስራኤል ፕሬዝደንትና ጠቅላይ ሚኒስትር ኮንነዋል። ዛሬ ቅዳሜ ሐማስ ሶስት ታጋቾችን እስራኤል 183 ፍልስጤማውያንን በቀይ መስቀል በኩል ተለዋውጠዋል። በእስራኤልና በሐማስ መካከል የተኩስ አቁም ከተደረገ ወዲህ አምስተኛው በሆነው ልውውጥ 183 ፍልስጤማውያን መለቀቃቸውን የእስራኤል የእስር ቤት አገልግሎት አስታ ታውቋል። ሐማስ ሶስት የጋዛ ታጋቾችን ከለቀቀ በኋላ ከእስራኤል ኦፈር እስር ቤት የተፈቱት ፍልስጤማውያን የተወሰኑት በአውቶቡስ ወደ ራማላህ ተወስደዋል። ከእስር ቤት ከተፈቱት ፍልስጤማውያን መካከል ሰባቱ ወደ ሆስፒታል መወሰዳቸውን የፍልስጤም ቀይ ጨረቃ ማህበር አስታውቋል። ሐማስ ባወጣው መግለጫ ይህ የእስራኤል የእስር ቤት ባለስልጣናት በእስረኞቻችን ላይ የሚፈጽሙትን ስልታዊ ጥቃትና እንግልት ያሳያል በማለት ኮንኗል። ቀደም ብሎ ሐማስ መስከረም 2016 ጥቃት በተፈጸመበት ወቅት ከታገቱ መካከል ሶስት እስራኤላውያን ለቀይ መስቀል አስረክቧል። በእርክክብ ስነ ስርዓቱ ላይ ተጎሳቅሎ የታዩት ታጋቾች በታጣቂዎቹ ንግግር እንዲያደርጉ መደረጋቸው የእስራኤልን አስቆጥቷል። ታጋቾቹ 491 ቀናት በገሃነም አሳልፈዋል፣ ተርበዋል ከስተዋል፣ ተሰቃይተዋል ያሉት የእስራኤል ፕሬዝዳንት ኢዛክ ሄርዞግ ለቀይ መስቀል ተላልፈው ሲሰጡ በአሳዛኝና ጨካኝ አኳኋን ተበዝብዘዋል ብለዋል። በተያያዘ ዜና የኢራን መንፈሳዊ መሪ አያቶላ አሊ ሐሚኒ ዛሬ ቅዳሜ ከሐማስ ጊዜያዊ መሪ ኸሊል አልሃያና ሌሎች የታጣቂ ቡድኑ አመራሮች ጋር በተሂራን ተገናኝተዋል። ዩክሬን በሩሲያ ኩርስክ ግዛት አዲስ ጥቃት መጀመሯን ፕሬዚደንት ቮሎዶሚር ዜሌንስኪ አረጋገጡ። ፕሬዝደንቱ በኩርስክ ግንባር ከሩሲያ ጦር ጎን የሰሜን ኮሪያ ወታደሮች ተሰልፈው እንደሚዋጉ ተናግረዋል። ዜሌንስኪ በአዲሱ ዘመቻ ከፍተኛ ቁጥር ያላቸው ወታደሮች መገደላቸውን ቢናገሩም በቁጥር ያቀረቡት መረጃ የለም። የሩሲያ መከላከያ ሚኒስቴር ዩክሬን በኩርስክ ግዛት የጀመረችውን መልሶ ማጥቃት ማክሸፉን ዛሬ ቅዳሜ አስታውቋል። ትላንት አርብ በዩክሬን ዶኔትስክ ግዛት የምትገኘውን ቶሬትስክ የተባለ እንደተባለች የማዕድን ማውጫ የሚገኝባት ከተማ ወታደሮቿ መቆጣጠራቸውን ሩሲያ አስታውቃለች። ሰሜን ኮሪያ ተጨማሪ ወታደሮች ወደ ሩሲያ ለመላክ መዘጋጀቷን ደቡብ ኮሪያ ባለፈው ወር ገልጻ ነበር። ከሩሲያ ጦር ጎን ተሰልፈው ይዋጋሉ የተባሉት የሰሜን ኮሪያ ወታደሮች በአውደ ግንባሮች ከፍተኛ ጉዳት እንደደረሰባቸው የምዕራባውያን ሀገራት የስለላ ተቋማት ሲገልጹ ቆይተዋል። ለሩሲያ ከፍተኛ መጠን ያለው የጦር መሳሪያ ስታቀርብ የቆየችው ሰሜን ኮሪያ ባለፈው ጥቅምት ከ10 ሺህ እስከ 12 ሺህ የሚሆኑ ወታ.። አምባሳደሮች መላኳን የአሜሪካ የደቡብ ኮሪያ እና የዩክሬን የስለላ ተቋማት ይገልጻሉ። ጠቅላይ ሚኒስትር ጀስቲን ትሩዶ አዲሱ የአሜሪካ ፕሬዚደንት ዶናልድ ትራምፕ ካናዳን ወደ አሜሪካ ለመጠቅለል ያቀረቡት ሀሳብ ተጨባጭ እንደሆነ አስጠነቀቁ። ትሩዶ ከሀገራቸው የንግድ ማህበረሰብ መሪዎች ጋር በዝግ ባደረጉት ስብሰባ የትራምፕ ካናዳን የአሜሪካ ሃምሳ አንደኛ ግዛት የማድረግ ፍላጎት ሀገሪቱ ያላትን የማዕድን ሀብት ለመቆጣጠር ከመፈለግ የመነጨ እንደሆነ መናገራቸውን በርካታ የሀገሪቱ መገናኛ ብዙሀን ዘግበዋል። በቅርቡ ከካናዳ ጠቅላይ ሚኒስትርነታቸው የሚሰናበቱት ትሩዶ ያለንን ሀብት በደንብ ያውቃሉ ከዚያ ሀብታችንም በጣም ተጠቃሚ መሆን ይፈልጋሉ ሲሉ ተደምጠዋል። ይህን ለማድረግ ቀላሉ መንገድ ሀገራችንን መጠቅለል እንደሆነ ዶናልድ ትራምፕ ያምናሉ። ይህ ደግሞ እውነተኛ ነገር ነው ሲሉ አስጠንቅቀዋል። ዶናልድ ትራምፕ የአሜሪካ ምርጫ ካሸነፉ በኋላ በተደጋጋሚ በካናዳ ሉዓላዊነት ላይ ሲሳለቁ ነበር። ካናዳን የአሜሪካ ሃምሳ አንደኛ ግዛት እያሉ የሚገልጹት አወዛጋቢው ፕሬዝደንት ትሩዶን በጠቅላይ ሚኒስትርነታቸው ሳይሆን አገረ ገዥ እያሉ ይጠሯቸዋል። ይህ ዶይቸቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ በምስራቃዊ ዴሞክራቲክ ሪፐብሊክ ኮንጎ የሚንቀሳቀሱ ሁሉም ታጣቂ ቡድኖች በአፋጣኝ ግጭት እንዲያቆሙ የኬንያው ፕሬዝደንት ዊልያም ሩቶ ጥሪ አቀረቡ። የሱዳን ጦር በሰሜናዊ ካርቱም የሚገኘውን ካፎሪ ወይም ባህሪ የተባለ ቁልፍ አካባቢ መልሶ መቆጣጠሩን አስታወቀ። በሰሜናዊ ማሊ በሀገሪቱ ጦርና በሩሲያው ቫግነር ቅጥረኛ ወታደሮች አጀብ በመጓዝ ላይ በነበረ የተሽከርካሪዎች ቅፍለት ላይ በተፈጸመ ጥቃት 32 ሰዎች መገደላቸውን ባለስልጣናት ዛሬ ቅዳሜ ለፈረንሳይ ዜና አገልግሎት ተናገሩ። ዜናው በዚ ka Tanel Stenling .